ሰላም ለእናንተ ይሁን። ጋቢና ቪኦኤ ከአሜሪካ ድምፅ ተጀመረ። ዛሬ ምሽት ከሚሰሙት ጉዳዮች መካከል ይህም ለህዝቡ ደግሞ በቃ እነዚህም ገና ልጆች የምንላቸው ለማደረሱ አካላት ራሱ አልነኝታቸው መግለጽ ይችላል የሚለውን ስሜት ለማዳበር በጣም ጠቀለጽ ኑረዋል። እያስባቸው የመቀሌ ዩኒቨርሲቲ መምህር የሆነውን ኢዮኤል ጉኡሽን የሰማ ነው። ከነገ ጀምሮ ወደ ዩኒቨርሲቲ የሚገቡ ተማሪዎች በአካባቢው በነበረው ጦርነት ምክንያት ለችግር ለተዳረጉ ነዋሪዎች የሚሆን ድጋፍ ይዘው እንዲመጡ ስለሚያበረታታው ቀለብ ከተማሪ ስለተሰኘው የሰብአዊ ተግባር ዘመቻ በምሽቱ እንነግራችኋለን። ለመቀጣጠል፣ ጥላቻ አልባ ልማት ደጋግመን መነጋገር አለብን። የሥነ ሰብ ጥናት አጥኚውን ዶክተር ታከለ መርዕድን የሰማናቸው ናቸው። ከተለያዩ ባህሎችና ሃይማኖቶች የተውጣጡ ማኅበረሰቦች ተቻችለው እንደሚኖሩባት በሚነገርላት ድሬዷ የአብሮነት ቀን ተከብሮ ውሏል። አከባበሩን የሚያስቃኘው መሰናዶ እንዲሁ በምሽቱ ይደመጣል። እነዚህና ተጨማሪ ጉዳዮች የተካተቱበትን መሰናዶ ሀብታሙ ዝዩም እመር አለው። ኤልያስ አሰማረ ቅንብሩን ያከናውናል። ከሁሉ ቀድሞ ግን አጫጭር የዓለም ዜናዎች ይሰማሉ። ስመኝ ሸቆየ አመሰግናለሁ ሀብታሙ በኦሮሚያ ክልል ለብልጽግና ፓርቲ ድጋፍ ለማሳየት በተደረጉ ሰልፎች ላይ የህግ ጥሰት መፈጸሙንና የሌሎችን ህጋዊ የፖለቲካ ፓርቲዎች ስም የሚያጠለሽ መልእክት መተላለፉን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ በሰጠው መግለጫ እንዳለው ማክሰኞ ለጥር ሀያ አምስት ቀን 2013 ዓ ም በተለያዩ የኦሮሚያ ከተሞች ለብልጽግና ፓርቲ ድጋፍ ለማሳየት በተደረጉ ሰልፎች ላይ የተነሱ ንግግሮች ንግግሮችና መፈክሮች በህጋዊነት ተመዝግበው በፖለቲካ ፓርቲነት የሚንቀሳቀሱ ፓርቲዎችን ከህወሀት ፓርቲ ጋር አንድ በማድረግ የኢትዮጵያ ጠላት ናቸው ብሎ በመፈረጅና ህገወጥ ናቸው በማለት የምርጫ ፖለቲካ ፓርቲዎች ምዝገባና የስነ ምግባር ህግ ላይ ያሉ ድንጋጌዎችን ጥሰዋል ብለዋል። የኢትዮጵያ ብሔራዊ ምርጫ ቦርድ የሰልፎቹን መልእክት ከተለያዩ መገናኛ ብዙኃን አሰባስቦ መመልከቱን የገለጸ ሲሆን ሰልፎቹ ላይ የተንጸባረቁት ንግግሮችና መፈክሮች በአዋጁ አንቀጽ 132 ንዑስ ሁለት ሀ ላይ የተጠቀሰውን ስም የሚያጠፋ ንግግርን ክልከላ ድንጋጌ እንዲሁም በዚሁ ሕግ አንቀጽ 143 ሁለት ላይ የተጠቀሰውን ሌሎች የፖለቲካ ፓርቲዎች ሀሳባቸውን በነጻነት እንዳያሰራጩ ስጋትና ፍርሀት የመፍጠር የስነ ምግባር ጥሰት ፈጽሞ አግኝቶታል ብሏል። በጉዳዩ ላይ መልስ እንዲሰጡ የተጠየቁት የኦሮሚያ ብልጽግና ጽህፈት ቤት ቃል አቀባይ አቶ ታዬ ደንዳ በበኩላቸው የድጋፍ ሰልፉ የተሰናዳው በህዝብ እንጂ መንግስትም ሆነ ገዢው ፓርቲ ያዘጋጁት አይደለም። የተቹትም ጽንፈኞች ናቸው ሲሉ ምላሽ ሰጥተዋል። የሄጉ የዓለም አቀፍ ወንጀል ፍርድ ቤት የዩጋንዳ የሽምቅ ተዋጊ ቡድን የጌታ ተከላካይ ጦር ተዋጊ አዛዥ በጦር ወንጀል ና በሰብአዊ ፍጡር ላይ ወንጀል በመፈጸም የጥፋተኛ ውሳኔ ሰጥቷል። የአይሲሲ ዳኛ በርትራንድ ሽሚት ተከሳሽ የቀድሞ የልጅ ወታደር ና የኋላ የተዋጊ አዛዥ የሆነው አርባ አምስት አመቱ ዶሚኒክ አንጎይ እንደ አውሮፓውያን አቆጣጠር በሁለት ሺዎቹ መጀመሪያ አመት ህዝቡን ካሸበሩ አድራጎቶች በተያያዘ በተመሰረተበት በስልሳ አንድ የወንጀል ክሶች ያለምንም ጥርጥር ጥፋተኛ ሆኖ ተገኝቷል ብለዋል። በእሱ አዛዥነት በስፋት ሰለባዎችን የመድፈር በወሲብ ባርነት በመያዝ ልጆችን በመጥለፍ በማሰቃየት ና በግድያ ህጻናትን ሳይቀር በመግደል ወንጀል ተሳትፈዋል ብለዋል። ዛሬ የዓለም የካንሰር ቀን ሆኖ የሚታሰብበት ዕለት ነው። ይሁን እንጂ የዓለም የጤና ድርጅት እንደሚለው ካንሰር እጅግ ከፍተኛ በሆነ መጠን የብዙ ሰው ህይወት መንጠቁን በጨመረበት በዚህ ወቅት በሽታውን ለመቆጣጠር የሚደረገውን ጥረት ኮቪድ-19 ክፉኛ ጎድቶታል። አዲስ መረጃ እንደሚያሳየው ባለፈው ዓመት በካንሰር የተጠቁ ሰዎች ቁጥር 19.3 ሚሊዮን ደርሷል። በካንሰር የሚሞቱ ሰዎች ቁጥር ደግሞ ወደ 10 ሚሊዮን ከፍ ብሏል። የዓለም ጤና ድርጅት በዓለም ላይ ገዳይ ከሆኑ በሽታዎች መካከል ካንሰር ሁለተኛ ደረጃ መያዙን አስታውቋል። ከሟቾች ውስጥ 7 ከመቶ የሚሆኑት በዝቅተኛና መካከለኛ ገቢ ባላቸው ሀገራት ውስጥ እንደሚገኙም ጤና ድርጅቱ ገልጿል። የጤና ድርጅቱ አያይዞም የአዳዲስ የካንሰር ተጠቂዎች ቁጥር በ2040 ወደ 30 ሚሊየን ሊያድግ እንደሚችል አስጠንቅቋል። አድማጮች፣ ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩት ስመኞሽ የቆየነኝ ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። ጋቢና ቪኦኤ ከአሜሪካ ድምፅ የሚተላለፍ የአዲሱ ትውልድ ድምፅ ነው። ለማናቸውም ማስተያየቶችና ጥቆማዎች ቪኦኤ አምሃሪክ በፌስቡክም ሆነ በትዊተር ላይ የምንገኝበት አድራሻችን ነው። ወደ ቀዳሚው ዘገባ እናምራ። ከወራት በፊት ጦርነትን ካስተናገዱ የትግራይ ክልል ከተሞች መካከል አንዷ በሆነችው መቀሌ የሚገኘው የመቀሌ ዩኒቨርሲቲ ነባር ተማሪዎችን ከነገ ጀምሮ መቀበል ይጀምራል። ተማሪዎች ወደ ዩኒቨርስቲው ሲመጡ በጦርነት ምክንያት ለችግር ለተዳረጉ ነዋሪዎች የሚሆን ለቀን ፍጆታ የሚውሉ ግብዓቶችን ይዘው እንዲመጡ የሚያበረታታ ዘመቻ ከሰሞኑ ተጀምሯል። በተማሪዎች ተነሳሽነት እንደተጀመረ ስለተነገረለት ዘመቻ ይዘት ብሎም የዩኒቨርሲቲው አሁናዊ ድባብ ለማወቅ የዩኒቨርሲቲውን አንድ ባልደረባ አነጋግር ያለው ያነጋገርኩት በዩኒቨርሲቲው የከተማ ፕላንና ሕንፃ ዲዛይን መምህር የሆነውን ወጣቱን ኢዩኤል ጉዑሽን ነው። ኢዮኤል በዘመቻው አማካኝነት የሚገኘውን ድጋፍ ለመቀበል ብሎም ለሚመለከተው ክፍል ለማሸጋገር የተዘጋጀ ተጠሪ ነው። አስቀድሞ ቀለብ ከተማሪ የተሰኘው ዘመቻ ሀሳብ እንዴት እንደመነጨ ያስረዳል። መጀመሪያ ሀሳቡ የመጣው ተማሪዎች ራሱ የሚመጡበት ቀን እንደተነገራቸው በሚዲያ ከተገለጸ በኋላ በመደወል ምን ማድረግ እንችላለን፣ ምን መርዳት እንችላለን፣ ምን ይዘን የምንጣ የሚል ጥያቄዎች ወደ እኛ መደወል ተጀመረ። ወደ እኔም ወደ ሌሎች ጻፎችም ማለት ነው። እንዲሁም ወደ አለምናይ ኦፊስም እንደዚህ ምስል እየተደወለ ይጠየቅ ነበር። በእኛ በኩል እርዳታ ይዘው የሚመጡበት መንገድ ካለ ከኛ ሳይድ ለማጣራት ሞከር። በእኛ ሳይድ እንዳወቅ ነው እና እንደገባን መንግስት ራሱ ያዘጋጃቸው መንገዶች ስላሉ እነሱ መንገዶች ሁሉ በእኛ በዩኒቨርስቲ በኩል እንደዚህ አይነት ነገር ልናሰባበው እንደማንችል ሀሳብ ነገር ናቸው ከዛ እነሱ ደግሞ በራሳቸው በኩል እንደዚህ በሚያጠሩበት ሰዓት ሊኖር ከሚችለው የሎጂስቲክስ ችግር ጋር ተያያዘ ሰብስበው ከዛ አስጭነው መምጣት እንደማይችሉ ከተለያዩ ትምህርት ኢንፎርሜሽን በደረሳቸው ነበሩ በዛ መሰረት ሌላ አማራጭ ካለ ሚል ጥያቄ ደውለው ጠየቁኝ እኔ አስፈራዙ ነው እዚህ ከመጡ በኋላ ለሚኖሩ ነገሮች ትብብር ልማድረግ እንችላለን እንጂ ዩኒቨርሲቲ የእርዳታ ማሰባሰብ ስራ ላይ ኦፊሻሊ ስላልተሰማራ ምን ማድረግ እንደሚንችል እርግጠኛ አይደለም የሚል መልፈጥ ናቸው። በጣም ጥሩ የሚባል ሀሳብ ከእነሱ በኩል መነጀ። እነሱ ያሉት ምንድን ነው? ሁለት ሻንጣ ይዘን የምንመጣ ከሆነ ለምን አንዱን ሻንጣ እርዳታ የራሳችን ይዘን እንመጣለን፣ አንዱን ሻንጣ ደግሞ የራሳችን ንብረታችን ሊሰማል የህይወታችን ንብረት ይዘን እንመጣለን እና በእንደዛ በኩል ማምጣት ከቻል ዩኒቨርሲቲ ሊቀበለን እና ሊያስተባብር ይችላል እዚህ ለሚኖረው ቲዩሽን ሚል ጥያቄ ከተማሪዎቹ በኩል መጡ። ይሄ ደግሞ በጣም ደስ የሚል ሀሳብ ነበር። እኛም ጠየቅን። ከጠየቅን በኋላ በዩኒቨርሲቲ በኩል ተማሪዎቹ ወደ ዩኒቨርሲቲ ግቢ ከደረሱ በኋላ እነዚህን ነገሮች መስጠት ከፈለጉ መቀበል እንደምንችል አሰባስበን ሊደረግ አስፈልገን ቆጠር አካሂደን ለሚመለከተው አካል መቀሌ ውስጥ ወይ መቀሌ አካባቢ እና ሌሎች የትግራ አካባቢ ስላሉ ተረጂዎች በቁሳቁስ መልክ፣ በምግብ ታይቆች መልክ እንዲሁም በአልባሳት እና በምትናቅፈስ መልክ ሊያመጣቸው የሚችሉትን ነገሮች መቀበል እንደምንችል ከኛ በኩል ኮንፌርሜሽን ተሰጥቷቸው በእሱ ተነሳሽነት፣ በእነሱ ሀሳብ አመንትነት ይህን እንቅስቃሴ ጀምረዋል ማለት ነው። እንግዲህ መቀሌ ከወራት በፊት ጦርነትን ካስተናገዱ ከተሞች መካከል አንዷ ናት። ይሄ የሰብአዊነት ዘመቻ በከተማው ነዋሪዎችና ከመላ ኢትዮጵያ ወደ ከተማዋ በሚመጡ ተማሪዎች መካከል ያለውን ግንኙነት መልካም በማድረግ ረገድ የሚጫወተው ሚና ይኖር ይሆን? አዎ፣ ስፔሻሉ በአሁኑ ሰዓት ምንድነው፣ ትግራይ እንደ ክልል መቀልን እንደ ከተማ ከአሁን ካጋጠሙ ፊቾችን ጋር በተያያዘ ከህዝቡ ጋር ከኢትዮጵያ ህዝብ ጋር ይሁን ከሌላው ማህበረሰብ ጋር ያለው ሪሌሽንሽፕ አስፈላጊም በሆነ ለበል ወደ በጣም ስሜታዊ በሆነ ሌቨል መመለስ ወይ ደግሞ የሌላውን ሰው አለሁ ባይነት ለማዳመጥ ወይ ፊል ለማድረግ የሚፈልግበት ሞመንት ላይ ስለሆነ ተማሪዎቹም ከአሁን በፊት ኖረውበታል። ከተማውም ከህዝቡ ጋር ንተገቤት አድርገው ስንት ዓመታት ቆይተዋል። ልጥሩ የሚባል ኤክስፒሪያንስ እንዳላቸው ከነሱ ጠቁን የምናውቃለን። ከዚህ ጋር ተያይዞ አሁን እንደዚህ አይነት ሰብአዊ የሆነ በጣም ልባዊ የሆነ ተነሳሽነት ጋር በተያያዘ የሚያደርጉት እንቅስቃሴ ከከተማው ማህበረሰብ ከክልሉ ህዝብ እንዲሁም በጠቅላላ ከማንኛውም በዚህ አጋጠመ ሁኔታ ያለውን ሲቲዌሽን አንደርስታንድ ማድረግ የሚችል ሊገባው ከሚችል ማህበረሰብ ጋር ያለውን ሪሌሽንሽፕ ወደ ሌላ ወደ ከፍ ያለ ደረጃ ማሳደግ የሚችል ነው። ይህም ለህዝቡ ደግሞ ለካ አሉ ወገኖች አሉ በካ እነዚህም ገና ልጆች የምንላቸው የማህበረሰብ አካላት ራሱ በዚህ ሌቨል አልናይታቸውን መግለጽ ይችላል የሚለውን ስሜት ለማዳበር በጣም ጠቀለ ይኖረዋል። ያስባሉ እንግዲህ መቀሌ ዩኒቨርሲቲ በተለያዩ ግቢዎቹ በሺዎች የሚቆጠሩ ተማሪዎችን የሚያስተናግድ ተቋም እንደሆነ ይታወቃል። ቀለብ ከተማሪ በጦርነቱ ምክንያት ለችግር ለተዳረጉ የምትደርሱበት የመጀመሪያው እርምጃ ሆኗል። በቀጣይ ጊዜያትስ ብዛት ያላቸው ተማሪዎች ለማህበረሰቡ ሊሰጧቸው ስለሚገቡ እገዛዎች እንደው ቢደረጉ የሚባሉ ጉዳዮችስ አሉ ወይ? እንደሚታወቀው አሁን ያለው የመቀሌ አካባቢ ያለውም ይሁን ትግራይ ውስጥ ያለው ሲትዌሽን ከተለያዩ አቅጣጫዎች ብዙ አይነት እርዳታ፣ አቴንሽን እንዲሁም እገዛ የሚያስፈልገው ነው። በተጓዳኝ ደግሞ በቀጣይነት ለሚኖሩ ነገሮችም የሁሉም የማህበረሰቡ አካል ግብዓቶች ያስፈልጋሉ። ተማሪዎቹም ሆነ የዩኒቨርሲቲ ማህበረሰብ ደግሞ በሙያውም በጉልበቱም በሌሎች አለኝ ሊላቸው በሚችል አቅሙ በሙሉ ሊሰጣቸው የሚችሉ እርዳታዎች ወይ እገዛዎች ብዙ ናቸው። እንደ ትምህርት ተቋምነት ከሀሳብ አመንጭነት ተነስቶ የተለያዩ የዘመቻ ስራዎችን በመስራትም ማህበረሰቡን ማገዝ የሚችልባቸው የተለያዩ ካሁን በፊት የነበሩ አሁን ደግሞ በአዲስ መልክ ሊዘጋጁ የሚችሉ የተለያዩ ሀሳቦች አሉ። መገንባት ያለባቸው የፈራረሱ ቤቶች ካሉ በየገጠሩ መስሰ የሚገባቸው ሰብሎች ካሉ ከዚህም አልፎ ሌሎች በዘመቻ የሚሰሩ ስራዎችንም የማስተባበር ሀሳቦች አለን። ያው በፕራዮሪቲ ደረጃ በቀዳሚ በቀዳሚነት ደረጃ አሁን ላይ የሚያስፈልገው ተቋርጦ የነበረው የነሱ ትምህርት መቀጠል ላይ ባቸው ጊዜ ካውንዶች የተቋረጠን ትምህርት ማቋቋም ትልቁ ግዴታችን ቢሆንም ከሱ ጋር በተጓዳኝ እያየን ደግሞ እንደ ሁኔታው አካሄድ የአካባቢ የሰላም ሁኔታን እየተሻሻለ በመጣ ቁጥር ወደ ነዚህ ስራዎች እንገባለን ብለን ማስ ከመለያየታችን በፊት ዮኤል ነገና ከነገ ወዲያ ጀምረው ነው አሁን ጥሪ የቀረበላቸው ተማሪዎች ይገባሉ ተብሎ የሚጠበቀው። የዩኒቨርሲቲው ማህበረሰብ በዙሪያው ያለው ድባብ ምን ይመስላል የሚለው ለአድማጮች እስቲ ንገረን። እነዚህን ተማሪዎች በመቀበል ረገድ እንዲሁም ደግሞ ትምህርታቸውን በሰላም ለማጠናቀቅ የሚያስፈልጋቸውን ነገር በመስጠት ረገድ በአጠቃላይ ያለው ድባብ ምን ይመስላል? ባለፉት ኦልሞስት አስራ አንድ ወይ አስር ወራት ከኮቪድ ጋር ተያይዞም ከዛ በኋላ ደግሞ በትግራይ ባጋጠመ ጦርነት ያተያይዞ ተቋርጦ የነበረው የትምህርት ሁኔታ ወደ ነበረበት ለመመለስ ጥረት ተጀምሯል። ይህም ተከትሎም ጦርነቱ ከመጀመሩ ከአንድ ቀን በፊት ጥር ሀያ ሶስት እና ሀያ አራት አስሚ የመቀሌ ዩኒቨርሲቲ ተመራቂ ተማሪዎች ተጠርተው የመጨረሻ ሴሚስተር ትምህርታቸውን እንዲያካሂዱ ተወስኖ የተወሰኑ ተማሪዎች መጥተው ጀምረው ነበር። መጀመር ብቻ ሳይሆንም ያው ጦርነቱ በነበረባቸው አራት ሳምንታት ያለማቋረጥ ከአካዳሚክ ስታፍም ከአስተዳደርም ከተማሪዎችም በነበረው በጎ በነታሽነት የተነሳ ተማሪዎችን አስተምረን መቀሌ መከላከያ ሰራዊት መቀሌ ከገባ ከአንድ ሳምንት ከግማሽ አካባቢ በኋላ እነዛን ተማሪዎች አስመርቀን ልከናል። ከዛ በሀያ አራት መምጣት ያልቻሉ ተማሪዎች ደግሞ ተንጠባጥቦ የቀሩ ተማሪዎች ወደ ሶስት ሺ አምስት መቶ የሚሆኑ ተማሪዎች ነበሩ። እነሱም ምረቃው ከተካሄደ ከተወሰነ ቀናት በኋላ እንዳ ጥሪ ተደርጎላቸው ይኸው አሁን አዲስ ሶስተኛ ስምንታቸው መጥተው ያቋረጡትን ትምህርት እየጨረሱ ነው። እነዚህ ተማሪዎች ከሶስት ሺ አምስት መቶ ተማሪዎች ወደ ሁለት ሺ አምስት መቶ የሚሆኑት መጥተው እየተከታተሉ ይገኛሉ። በቅርብ ቀን ደግሞ ተመርቀው እነሱም የዩኒቨርስቲ ቆይታቸውን ያጠናቃሉ ማለት ነው። የቀሩት አንድ ሺ የሚሆኑ ተማሪዎች ትግራይ ውስጥ ኮሚኒኬሽን ባለመኖሩ ምክንያት ኢንፎርሜሽን ስላልደረሳቸው እና በሌሎችም ተጓዳኝ ምክንያቶች አለመምጣታቸውን ከዩኒቨርስቲ አስተዳደር ሰንበናል። እነሱም ደግሞ ሲመጡ እንደዚህም ይቀጥላል ብለን እናስባለን። ከዚህ በተጨማሪ ግን የቀሩት ከሁለተኛ ዓመት ከአንደኛ ዓመት አምና ያቋረጡ ሰከንድ ሴሚስተር ነበር ልጆች እና እስከ አራተኛ ዓመት ድረስ ያሉ ተማሪዎች ነገ እና ከነገ ወዲያ ዩኒቨርሲቲ እንዲደርሱ ማስታወቂያ ከተነበረ ወደ ሶስት ዓመት አድርጓል። እነሱ ከዚ ሲመጡ ደግሞ ያው ኦልሬዲ የጀመር ነው የትምህርት ፕሮሰስ። ዩኒቨርሲቲ የሚቻለውን ያህል መዘጋጀት አድርጎ ዝግጅት አድርጎ ካምፓሶቹ ተጠብቆ ተማሪዎቹ መጥተው ክላስ እንዲጀምሩ በዝግጅት ላይ ነን ማለት ነው። እጅግ በጣም አመሰግናለሁ ኢዮኤል ግኡሽ፣ ቀለብ ከተማሪ ስለተሰኘው የሰብአዊነት ዘመቻም ስለነገርከን እንዲሁም ደግሞ የመቀሌ ዩኒቨርሲቲን የአሁን ድባብ በጥቂቱም ቢሆን ስላስቃኝህን እጅግ በጣም አመሰግናለሁ። ስልም ያመሰግናለን። ለፈጣችን ሀሳብና ለደረጋችን ቃለመጠ በጣም ነግር ነው የምንለው። መልካም ቀን። የጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። ኢትዮጵያ የዓለም አቀፍ ጉባኤዎች፣ አውደ ርዕዮችና ሁነቶች ማይስ ኮንቬንሽን ቢሮ በይፋ መስረታለች። ከቱሪዝም ዘርፎች መካከል ከፍተኛ የሆነ ገቢ እንደሚያስገኝ የሚነገርለት የማይስ ዘርፍ መጀመሩ በመጪው አስር ዓመታት ውስጥ ሀያ በመቶ የሚሆኑት የሀገሪቱን ጎብኚዎች ከዚህ ዘርፍ እንዲሆኑ በማስቻለም ሀገሪቱን ለማሳደግ ሰፊ ሚና እንዳለው ተገልጸዋል። ይሁንና ኮቪድ-19 ላለፈው አንድ ዓመት ለሚሆን ጊዜ በዘርፉ ላይ ያሳደረው ጫና ባላገገምበት በአሁኑ ሰዓት በሰሜን ኢትዮጵያ ያለውን ግጭት ጨምሮ በተለያዩ የሀገሪቱ ክፍሎች የሚነሱ የጸጥታ ችግሮች ዘርፉ በቶሎ እንዳያንሰራራ ስጋት መጣላቸውን የአሜሪካ ድምፅ ያነጋግራቸው ባለድርሻ አካላት አስታውቀዋል። የደንገረመው የቱሪዝም ኢትዮጵያ ዋና ዳይሬክተር አቶ ስለሺ ግርማን የኢትዮጵያ ኤቨንትስና ኤግዚቢሽን ማህበር ዳይሬክተር የሆኑትን አቶ ነብዩ ለማን እንዲሁም የኢትዮጵያ የቱር ኦፕሬተርስ ማህበር ፕሬዚደንት ወይዘሮ አንድነት ፈለቀን አነጋግራ ተከታዩን አሰናድታለች። ከቱሪዝም ዘርፎች ሁሉ እጅግ ግዙፍ የሆነ የገቢ ምንጭ እንደሚያስገኝ የሚነገረው የስብሰባ ኮንፈረንሶች እንዲሁም የአውደሪዎች ኮንቬንሽን ወይም በእንግሊዝኛ ምህጻረ ቃሉ ማይስ በመባል የሚጠራው የኮንቬንሽን ቢሮን ኢትዮጵያ በቱሪዝም ኢትዮጵያ አማካኝነት ይፋ አድርጋለች። የዚህ የኮንቬንሽን ቢሮ መከፈት ሀገሪቱ በቀጣይ ከያዘችው የአስር አመት እቅድ አንድ አካል ሲሆን ትልቅ ተስፋ የተጣለበትም እንደሆነ የቱሪዝም ኢትዮጵያ ዳይሬክተር አቶ ስለሺ ግርማ ይገልጻሉ። የዚህ የኢትዮጵያ ኮንቬንሽን ቢሮ እንግዲህ ኢትዮጵያ በዓለም አቀፍ የቱሪዝም ማፕ ውስጥ ከዚህ በፊት የምትታወቀው በዋናነት የመዝናናት ጋር የተያያዘው ወይ ለስፖርት የሚመጡት ውስቶች ይሄ ሌዥር ፓርቱ በጣም ጎልቶ የወጣበት ና ታሪካዊ ቦታዎችን የተፈጥሮ ሀብታዊ ሀብቶችን ባህላዊ ሴቶችን ለማየት በተለይ ዋና ዋና ክብረ በዓላትንም በሚካሄዱበት ጊዜ በተለይ ዲሴምበር እና ጃንዋሪ አካባቢ ነው ቱሪስቶች ኢትዮጵያ ውስጥ መጥተው በብዙ ቁጥር ይጎበኙ የነበረው። ነገር ግን በአለም አቀፍ ደረጃ ያለውን ኤክስፒሪንስ እንመለከት በመላው ዓለም ከሌዥር ቱሪዝም ወጥተው የማይስ ቱሪዝም ወይም የኮንፈረንስ ቱሪዝም ላይ ፎከስ አድርገው ይሰራሉ። ማይስ ቱሪዝም የምንለው የስብሰባ፣ የኮንፈረንስ፣ የኤግዚቢሽን ወይም አውደ ርዕይ ላይ ፎከስ አድርጎ የሚሰራ በተጨማሪም ኢንሴንቲቭ ቱር ለምሳሌ ትልልቅ ዓለም አቀፍ ካምፓኒዎች ለሰራተኞቻቸው ተው የተለያዩ ሀገሮችን እንዲጎበኙ ያደርጋሉ። እነህ አይነት የጉብኝት ባህል በተለይ ትልልቅ ካምፓኒዎች ወደ ኢትዮጵያ ውስጥ ሰራተኞቻቸውን ልከው እንዲጎበኙ ከማድረግ አንጻር ብዙ አልተሰራም ነበርና እነኚህን ክብተቶች የኮንፈረንስ የስብሰባ፣ የአውደ ርዕይ እና የዚህ የማበረታቻ ጉዞዎች ወይም ኢንሴንቲቭ ቱርስ ላይ ፎከስ አድርጎ የሚሰራ ተቋምም ኢትዮጵያ ውስጥ አልነበረም። በተጨማሪ ኢትዮጵያ ውስጥ ከዚህ በፊት ይካሄዱ የነበሩ ልዩ ልዩ ኩነቶች ቅድም የጠቀስኳቸው ኦርጋናይዝ የሚያደርጓቸው፣ የሚያስተባብሯቸው አካላት እንደ ማህበር አሁን በቅርቡ የተመሰረተ ማህበር አለ። ማህበሩ የሚፈልጋቸውን ነገሮች ለምሳሌ አንድ ሰው ኤግዚቢሽን ወደ ኢትዮጵያ ማምጣት ሲፈልግ ኤግዚቢሽኑን የሚያካሂድበት ቋሚ ቦታ ኤግዚቢሽኑን ሲያካሂድ በርካታ ኤግዚቢተርስ ወደ ኢትዮጵያ ሲገቡ ይዘዋቸው የሚመጡ ልዩ ልዩ ማቴሪያሎች አሉ። ትልልቅ ማሽኖች ሊሆን ይችላሉ። የተለያዩ የፋብሪካ ውጤቶች የኢንዱስትሪ ውጤቶች ይኖራሉ እና እነህም ኢትዮጵያ ውስጥ ይዞ ለመግባት ከገቡ በኋላም እነዚህን ይዞ ለመውጣት ከፍተኛ የሆነ ከከስተምስ፣ ከሀርድ ከረንሲ፣ ከኢሚግሬሽን ከተለያየ አንጻር ከፍተኛ ቻሌንጆች ሲገጥማቸው ነው የቆየው። ስለዚህ ስብሰባዎችንም ለማድረግ ከቪዛ፣ ከትራንስፖርት፣ እንደገና ከኮንፈረንስ ቬኑ የስብሰባ ማዕከሎችም ጭምር አንጻር በደንብ መረጃዎችን ኮምፓይል አድርጎ ኢትዮጵያ ለኮንፈረንስ ምቹ ነች ለኤግዚቢሽን ምቹ ነች። ፕሮፋይል ሰርቶ ቢድ ዶክመንት ነው የሚባለው በእንግሊዝኛው። ለስብሰባዎች ደግሞ የስብሰባ የእቅድ ጋይድ አለ ወይ ሚቲንግ ፕላነርስ ጋይድ የሚባል እንደዚህ አይነት ነገሮች አልነበሩም። ኢትዮጵያ በዓለም አቀፍ ገበያ በተለይ በዚህ በማይ ሴክተር ትወዳደርበት ብራንድም አልነበራትም። እንግዲህ እነኝህም ሁሉ ስራ የሚሰራም ኮንቬንሽን ቢሮም አልነበራትም። ስለዚህ ይህን ክፍተት በመረዳት ኢትዮጵያን እንደ ሀገር በዓለም አቀፍ ቱሪዝም ገበያ ላይ ተወዳዳሪ ማድረግ ካለብን ከተለመደው የሌዥር ቱሪዝም ወተን በቱሪዝም ኢትዮጵያ እየሰራ ነው። አቶ ስለሺ ኢትዮጵያ በዚህ ዘርፍ ወደፊት ለመጓዝ የሚያስችሏት መሰረታዊ ነገሮች እንዳሉ ይጠቁማሉ። በአስር ዓመቱ የቱሪዝም ዘርፍ መሪ እቅድ መሰረት የዛሬ አስር ዓመት ቢያንስ ኢትዮጵያ ሰባት ሚሊዮን ዓለም አቀፍ ቱሪስቶችን የመሳብ አቅም ይኖራታል ተብሎ ነው የታሰበው የታቀደው። ከነዚህ ሰባት ሚሊዮን ቱሪስቶች ውስጥ ማይስ ዘርፉ ቢያንስ ሀያ ፐርሰንት የሚሆነውን የዚህን ቱሪስት ቁጥር የዛሬ አስር አመት ኮንትሪቢውተር ያደርጋል ተብሎ ይጠበቃል። ሰው በየአመቱ የተቀመጠ ፎርካስት የተደረገ ፊገር አለ፣ ቁጥር አለ እሱን መሰረት አድርገን ነው እየሰራን ያለ ነው እና የማይስ ዘርፉ ትልቅ እምነት ተጥሎበታል። አንደኛ የአየር ትራንስፖርቱ ኢትዮጵያ ከበርካታ የዓለም ሀገራት ጋር ኮኔክትድ ስለሆነች፣ ሁለተኛ አድ በአዲስ አበባ በስብሰባ ታሪክም ጭምር የአፍሪካ ሕብረት መቀመጫ ነች። ትልቅ አቅም አላት። ሶስተኛ ኢትዮጵያ እንደ ሀገር ያለችበት የጂኦግራፊካል ፕሮክሲሚቲ የአውሮፓ ሀገር በሚድል ኢስት አካባቢ ያሉ በእስራኤል በአረብ ሀገር ያሉ ስብሰባዎችን የአየር ጸባዩም የሀገራችን ጥሩ ስለሆነ በርካታ ስብሰባዎች በማንኛውም ሲዝን አዲስ አበባ ላይ ኢትዮጵያ ላይ የማካሄድ ድል ስላላቸው እሱንም ወደዚህ ማምጣት እንፈልጋለን። በተመሳሳይ የማይስ ዘርፉ እንዲጀመር በሰፊው ሲጥር የቆየው የኢትዮጵያ ኢቨንትስና ኤግዚቢሽን አዘጋጆች ማህበር ምክትል ሊቀመንበር የሆኑት አቶ ነብዩ ለማም የኮንቬንሽኑ ቢሮ መመስረት የሚያመጣቸውን ተስፋዎች እንዲህ ያስረዳሉ። የምንፈልጓቸው በርካታ ጉዳዮች አሉ ለምሳሌ መጀመሪያውን ብንወስድ ማይስ የሚለውን ግስብ ያለው ግንዛቤ በጣም ደካማ በተለይም በአስፈጻሚ መስሪያ ቤቶች በህግ አውጪዎች በኩል ያለው ግንዛቤ በጣም ደካማ ነው ለዛ ነው ብዙ ችግሮች የነበሩት እና ያልተፈቱት እዚህ መንግስት እንደ መንግስት ይሄንን ቢሮ ማቋቋሙ ስትራቴጂ መስራቱ ለኢንዱስትሪ የራሱን ብራንድ አውጥቶ ማስተዋወቁ በተለያዩ ኢትዮጵያን ሪፕሬዘንት በሚደረጉበት መድረኮች ሌሎችም የመንግስት የስራ አስፈጻሚዎች ለጉዳዩ ትኩረት እንዲሰጡ እድል ይሰጣል። ለምሳሌ አንዱ የጀመሩት ነገር ኮንቬንሽን ቢሮ ምንድን ነው? የነዚህ የመንግስት አስፈጻሚ መስሪያ ቤቶች በተለያዩ ኢቬንቶች ላይ ውጭ ሀገር ሄደው ሲሳተፉ የሚቀጥለው ኢቬንት ወይም ከዛ በኋላ ያለው ኢቨንት ኢትዮጵያ እንዲመጣ እንዲሰሩም ጭምር ከዛም አልፎ ደግሞ የምናነሳቸውን ችግሮች ለምሳሌ አሁን የቬኑ ችግር ብለናል። እዚህ ቬኑን ችግር እነሱም ሲሪየስ መሆኑን ወስደውታል። እዚህ በሁለት አቅጣጫዎች ተቀምጠዋል አንደኛ የተጀመሩትን ማስፈጸም የሚለው ሁለተኛ እንደ በቱሪዝም ሴክተሩ የተቀመጡት ቢያንስ በሚቀጥሉት አስር ዓመታት አምስት ኮንቬንሽን ሴንተሮችን መግንባት የሚል ተወስዷል። በአዲስ አበባ ደረጃ ከመሬት ባንክ ጋር ተነጋግረው ሁለት ቦታዎች አደንቲፋይ ተደርገዋል። ተጨማሪ ኮንቬንሽን ሴንተሮች ሊሰሩ የሚችሉበት የቬኒው ላይ ያለብንን ችግር መቅረፍ እንዳለብን በደንብ ገብቷቸዋል። እንደዚህ ያሉ በርካታ ጉዳዮች አሉ። ሊሰሩ የሚገባቸው በተለያዩ የመንግስት አስፈፃሚ መስሪያ ቤቶች ነው ላይ ቁጭ ብለን ከኛ ጋር ከማህበራችን ጋር ቅድሚያ የሚሰጣቸው ጉዳዮች ምንድን ናቸው የሚሉትን ተነጋግረን ለይተን። ስለዚህ እስካሁን የሚጠብቀው የቢሮ ላውንች መደረግ ነበር። አሁን ላውንች ተደርጓል። አሁን ወደ ተግባራዊነቱ የሚጠባበት ሁኔታ በጋራ የምንሰራበትም እድል ይፈጥርልናል ማለት ነው። አድማጮች ከኢትዮጵያ ማይስ ኮንቬንሽን ቢሮ ምስረታ ጋር ተያይዞ ያሰናዳ ነው ዘገባ አልተጠናቀቀም። በነገው ምሽት ይዤላቸው የመመለስ ይሆናል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ። ዓለም አቀፍ የአብሮነት ቀን በዓለም ለ25ተኛ ጊዜ በኢትዮጵያ ደግሞ ለ11ኛ ጊዜ ዛሬ ተከብሯል። ዕለቱ በድሬድዋም ማኅበራዊ ሴቶቻችንን እንገንባ በሚል መሪ ቃል በልዩ ልዩ ዝግጅቶች ተከብረዋል። የማያውቋት ሁሉ ይናፍቋት ነበር ሲሉ ከንቲባ አህመድ መሐመድ የገለጿት ድሬድዋ ከቅርብ ዓመታት ወዲህ የነበሩ አብሮነትን የሚሸረሽሩ ግጭቶች ለዘመናት የገነባቸውን ስም ጥያቄ ውስጥ የሚከቱ ሆነዋል። በድሬዳዋ ምክር ቤት አዳራሽ በነበረው ዝግጅት ድሬዳዋ ከአብሮነት አንጻር ምን ትመስል ነበር? አሁን እንዴት ነች? ወደፊትስ ምን መደረግ አለበት? የሚሉት ተዳስሰዋል። ዝግጅቱን የተከታተለው አዲስ ቸኮል ቀጣዩን ዘገባ ልኮልናል። በድሬዳዋ የተከበረው የአብሮነት በዓል ሶስት ትውልዶችን በአንድ መድረክ ያገናኘ ነበር። በአንድ በኩል አሁን በእድሜያቸው አያት የሚሆኑ የተለያዩ ብሔር ተወላጆች ከጥቂት አስርት ዓመታት በፊት የነበረችው ድሬዳዋ ምን ትመስል እንደነበረው ተሞክሯቸውን ያካፈሉበት ፣ እንዲሁም አሁን በወጣትነትና ጉልምስና እድሜ ላይ ያሉ ምን ይደረግ በሚለው ላይ የመከሩበት፣ ከዚህም በተጨማሪ በአስራዎቹ እድሜ ላይ የሚገኙ ታዳጊዎች ደግሞ ታዳሚ የሆኑበትና አደራ የተቀበሉበት ነበር። መድረኩን በንግግር የከፈቱት ከንቲባ አህመድ መሐሙድ ቡህ አብሮነትን ለማጎልበት ወጣቶችን ነበር አደራ ያሉት። ይህ ስለ መልካምነቷ ብዙ የተባለላት ከተማቸው ነዋሪዎች ለዓመታት በመካከላቸው በነበረው ጠንካራ ማህበራዊና ኢኮኖሚያዊ ትስስር በጋራ ያፈሯቸው እና የገነቧቸው ጠቃሚ ማህበራዊ እሴቶች በጥቂት ዓመታት ወዲህ ግን በውስጥና በውጭ በተፈጠሩ አልቀቢለ ስኖዎች እየተሸረሸረ ነበረ። በመሆኑ የአባይ ልጅ ውሃ ጠማው እንዲሉ እኛም ሆነን እኛ እንዳልሆነን እያጣ ነው ያለነው። የእኛነታችን መገለቻ የሆነው በዲነታችን ውስጥ ያለው መዋደድና መከባበር ወደ ቀድሞ ቦታ በመለስ የሁላችን እዲና ከፍተኛ ነው። በተለይ ut aku ingin diketemukan dengan makan si kemarin petenah kemarin tenaga hanya di nyamila saja jaringan yang itu mana በውስጥ እና በውጭ በተፈጠሩ አሉታዊ ተጽዕኖዎች እየተሸረሸረ ነበር። በመሆኑ የአባይ ልጅ ውሃ ጠማው እንዲሉ እኛ ሆነ እኛ እንዳልሆነ እያጣን ነው ያለነው። የእኛነታችን መገለጫ የሆነው በልዩነታችን ውስጥ ያለው መዋደድ እና መከባበር ወደ ቀድሞ ቦታ ለመመለስ የሁላችን ሚና ከፍተኛ ነው። በተለይም ወጣቶች ይህንን የከተማችንን መልካም ምሴ ከማጎልበትና ከማጠናከር አይነተኛ አይነትኛ ሚና ናቸው። የቀደሙን ትውልድ ወክለው ትዝታቸውን ካካፈሉ መካከል አቶ መሀመድ ሙሳ ጮሬ የተባሉ አባት ሙስሊምና ክርስቲያኖች በብሔርና ሃይማኖት ሳይከፋፈሉ አብረው ሀዘንና ደስታ ይጋሩ የነበሩ መሆናቸውን ብቻ ሳይሆን ድሬዳዋ ለውጭ ዜጎች ጭምር ቤታቸው እንደነበረች ነበር ያወሱት። እኔ ከወየ ነው እና ልጆች በመንገድ ተሰባስቦ ወየ ይጨትራሉ።

አምስት ቋንቋ ተማራሉ። ድሬዳዋን የውጭ ሀገር ዜጎች ከኛ ጋር ነበሩ። ከነዚህ ብሱ የተማርነው ነገር አለ። አበላላስ ተማሩ። በእውነት የድሬዳዋ ፉል የበላ ሰው የአዲስ አበባ ፉል አይበላም። በወቅቱ ድሬዳዋ መጡ፣ ከተማዋን ቤታችን ብለው ከቀሩ የውጭ ዜጎች መካከል ህንዳዊ ራጅም ይህንን የሚያጠናክር ተሞክሯቸውን አካፍለዋል። ከሌሎች የሀገሪቱ አካባቢዎች መጥተው ድሬዳዋ ይቀሩና አሁንም የወለዱ የከበዱ አባቶችም መጀመሪያ ድሬዳዋ ሲመጡ የሚያስታውሱትንና እንዴት ከቅዳቸው ውጭ ድሬዳዋ ሊቀሩ እንደቻሉ ትዝታቸውን አጋርተዋል። ከአዲስ አበባ ዩኒቨርሲቲ ተጋብዘው ጥናታዊ ጽሁፍ ያቀረቡት የኢትዮጵያ ጥናትና ምርምር ተቋም ዳይሬክተርና የስነሰብ ጥናት ወይም አንትሮፖሎጂ ምሁር የሆኑት ዶክተር ታከለ መርድ አብሮነት እውቀት ብቻ ሳይሆን በመኖር የሚገለጽ ጭምር ነው ይላሉ። ስለ አብሮነት ለምን ምክክር ማድረግ እንደሚያስፈልግም ያስረዳሉ። አብሮነት ባህል የባህል መገለጫ ነው። አብሮነት ይህን ለምንድነው ነው የምናከብረው ዛሬ የምናከብረው? አንደኛ ሰዎች በአስተሳሰባቸው በማንነታቸው፣ በአኗኗራቸው፣ በጾታቸው፣ በአካላዊ ሁኔታቸው ወስነ የሰው ልጆች አለመጥላት ጥላቻ አልባ ልማት ደጋግመን መነጋገር አለብን። ላያበበብን ነገር ጥሩ ስለሆነ ማለት ነው። ሁለተኛ ሰዎች በባህል በሃይማኖት፣ በፍላጎታቸው ያላቸው በኩልነት ሰዎችን የመቀበል ችሎታ እንዲያዳብሩ መነጋገር ያስፈልጋል። በባህላችን እንደምታውቁ በእሴቶቻችን ቅድም እንደተባለው አባቶቻችን አሁን ዚ ጋሉ በድሮ ጊዜ ገና ይነስቶ ሳይቋቋም በፊት እ እንጨት ሰ ዛፍ ስር ተቀምጦ ልጆቻቸውን እኮ ያስተምራል ስላልሆን ስለመቻቻል። ይህንን አብሮነት በድሬዳዋ ለማጠናከርና ወደ ነበረበት ለመመለስ ምን መደረግ አለበት በሚለው ላይ ጉባኤተኛው ብዙ ሀሳቦችን አንስተዋል። ራይል የተባለች ወጣት የድሬዳዋ ቀን ብለን በጋራ የምናከብርበት ቀን ብንሰይም ና በጋራ ብንመክርበት ና ብንደሰትበት፣ ትላለች። ፋሚ ዳንኤል የተባለ የህግ ባለሙያ አብሮነታችንን የሸረሸሩ ጉዳዮች ኢኮኖሚያዊ፣ ፖለቲካዊ ና ማህበራዊ ችግሮች መሆናቸውን ጠቅሶ በመፍትሄነት ግን ኢኮኖሚው ላይ እናተኩር ይላል። ኢንቴንሽናሊ እንዲደፉ የተደረጉ የድሬዳዋ የኢኮኖሚ አውታሮች መልሶ እንዲያሰራሩ መደረግ መቻል አለበት። ወጣቶች የድሬዳዋ ወጣቶች በገጠርም በከተማ ያሉ የድሬዳዋ ወጣቶች ቅድሚያ ተሰጥቷቸው የስራ እድል ማግኘት መቻል አለባቸው። ለስራ ጊዜ ያለው ወጣት ለረብሻ ጊዜ ኖሮ ማህበራዊ ሴቶቻችንን ወደ ቀጣዩ ትውልድ በአግባቡ አላስተላለፍንም የሚለው ሌላኛው የህግ ባለሙያ የተባረክ አስፋው ተደጋጋሚ ውይይት መድረኮች መፍትሄ ናቸው ይላል። የድሬዳዋ ነባር ሴቶች የመመለስ አስፈላጊነት ላይ በሰፊው የመከረው መድረኩ በቀጣይ ምን መደረግ አለበት የሚለው ላይ ግን ቁርጥ ያለ ፍኖተ ካርታ ሳይቀርብበት ሆኖም በርካታ ግብዓቶች ተሰብሰቡበት በአፈ ጉባኤ የፈጡ ሙስጠፋ ንግግር ፍጻሜ ሆኗል። አፈ ጉባኤው ለአብሮነት አንዱ እንቅፋት ነው የተባሉን ስራ አጥነትን ለመቀነስ የስራ እድል ፈጠራ ላይ ካለፈው ዓመት ጀምሮ ብዙ ስራ መስራታቸው መስራታቸውና በቀጣይም ከዚህ የተሻለ የሚሰሩበት እድል እንዳለ በአሃዝ አስደግፈው ተናግረዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋል። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በቅንብሩ ደግሞ ኤልያስ አስማረ አብረናችሁ ነበር። ይህ ነገሶ ይበለል። መልካም ምሽት።